ታገቱ የተባለው የደንቢዶሎ ዩኒቨርሲቲ ተማሪዎች ቁጥር በውል የታወቀ አይመስልም። ገሚሱ 17 ሌላው ቁጥራቸውን አራት ያደርገዋል። ቁጥራቸውን በርከት ያደረገው ወገን ታግተዋል ከሚላቸው ተማሪዎች አብዛኛዎቹ ደግሞ ሴት ተማሪዎች መሆናቸውን ያመለክታል። ጉዳዩን ለማጣራት ያነጋገር ናቸው የደንቢዶሎ ዩኒቨርሲቲ ፕሬዚደንት ዶክተር ለታ ተስፋዬ ድርጊቱ የተፈጸመው በዩኒቨርሲቲው አካባቢ ባለመሆኑ መረጃው እንደ ማንኛውም ወገን እንደደረሳቸውን የገለጹልን በዚህም ምክንያት ታግተዋል የሚለውን ለማረጋገጥ እንደማይችሉም ጭምር። እሳቸው እንደሚሉት በዩኒቨርስቲው በተፈጠረ አለመረጋጋት ምክንያት ወደ አዲስ አበባ ለመሄድ ጉዟቸውን በጋምቤላ መስመር ያደረጉ ተማሪዎች አሉ። ጉዳዩ በቀጥታ ከነሱ ጋር ይገናኝ አይገናኝ እርግጠኛ ባይሆኑም መንገድ ላይ ያሉ ተማሪዎች በመኖራቸው ብቻ ለሚመለከተው የጸጥታና የከፍተኛ ትምህርት ዘርፍ አካላት ማሳወቃቸውን አስረድተዋል። ተማሪዎቹ ኦሬዲ አውቀናል እኛ የእኛ ተማሪዎች ናቸው። ኦሬዲ ግን ተጠልፈዋል የሚባለው ነገር ወይም ውጭ ላይ ታግተዋል የሚለው ነገር ሙሉ መረጃ የለኝም። ኖርማሊ ይህን ነገር ሪፖርት አድርገናል፣ ለፖሊሶቹ ለኮማንድ ፖስቱም ሪፖርት አድርገናል። እነሱ ምናልባት ሊያቀሩት ይችላሉ ማለት ነው። ያለኝ ኢንፎርሜሽን ይሄ ብቻ ነው ማለት ዩኒቨርሲቲ ግቢ ውስጥ እነዚህ የተባሉት ልጆች የሉም። ፎቶዋቸው የሚሰራጨው ምናልባት ምን መሰለሽ ይሄ ነገር ችግር ከተፈጠረ በኋላ ነው። ኦልሬዲ እዛ የተማሪዎች ግጭት፣ አለመረጋጋት ሲፈጠር መሀል ላይ ልጆች ወደ ቤት ለመመለስ ያደረጉት ጥረት በገንቤላ በኩል አድርጎ ወደ አዲስ አበባ ለመግባት እየሞከሩ ነው የተባለው። ይህም ኢንፎርሜሽን እንግዲህ ኢንፎርማል ነው ማለት፣ ተጨባጭ የሆነ መረጃ የለም። ኖርማሊ እኛ ተማሪዎች፣ ዝርዝሩ ስማቸው እንዳለ አይቻለሁ፣ ግን ከጥፍ በኋላ አልፈለኩም የሚለው ለማለት ሙሉ መረጃ የለኝም። በዩኒቨርሲቲው የመማር ማስተማሩን ሂደት ያደናቀፈ የተደጋገመ ረብሻ ተከስቶ እንደነበር ባለፈው ሳምንትም ተመሳሳይ ችግር እንደነበርም የዩኒቨርሲቲው ፕሬዚዳንት ገልጸዋል። ሆኖም ከተማሪዎቹ ጋር በመነጋገር ትምህርት ለመጀመር ከስምምነት መደረሱንም አመልክተዋል። ዩኒቨርሲቲው እንደነበረው ትምህርቱ ይቀጥላል። ተማሪዎች አሉ። ዩኒቨርሲቲ ውስጥ አሉ። አሁንም አሉ። ምናልባት በተፈጠረ አለመረጋጋት ከሶስተኛ ጊዜ ባለፈ አርብ ተቋርጦ ነበረ። አሁን ግን ያሉ ተማሪዎች ያነሱትም ጥያቄ ግቢው ጋር የሚገናኝ ነገር አይደለም። ከሌላ ዩኒቨርሲቲ የመጡ ተማሪዎች ዜት መማር አለባቸው የምን ጥያቄ ነው ይሄ? ደግሞ እኛም የሚቀበለው የተመደበልን ሰው ብቻ ነው። ከዛ ውጭ ያለው ግን ምናልባት መንግስት ታአልጋገብሮ መዘባውን ሊሰጥ ይችላል። ባጭሩም ከተማሪዎች ጋር ተግባብተን አሁን ወደ መማር ማስተማሩ ሂደት እየቀጠለ ነው ያለው። የደንቢደሎ ዩኒቨርሲቲ ተማሪዎች ለእገታ ተዳርገዋል የሚለው መረጃ እንደደረሰው እና ጉዳዩን በቅርበት እየተከታተለ እንደሚገኝ የሳይንስና የከፍተኛ ትምህርት ሚኒስቴር ገልጿል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ደቻሳ ጉርሙ ባጭሩ እንዲህ ብለውናል። አዎ፣ እነኚህ መረጃዎች አሉ። በተደጋጋሚ ይወጣሉ። ሌሎች ጊዜዎችም የወጡ መረጃዎች አሉ። ግን ትልቁ ነገር ምንድን ነው? እዛ ከአካባቢው አስተዳደር አካላት ጋር መንገዶቹ ሰላም ሆነው ተማሪዎች ከትምህርት ቤት ወጥተው ወደ ቤተሰብ የሚሄዱ ከሆነ በሰላማዊ ሁኔታ ወደ ቤተሰብም የሚሄዱት፣ እንደገና ደግሞ ተመልሶ ወደ ዩኒቨርሲቲ ሲገቡም አሁንም መንገድ ላይ ማንኛውም ችግር እንዳይገጥማቸው ጥረት እያደረግን ነው። ይህን ገፍተን እንሰራለን። ከታገቱት አብዛኞቹ ሴት ተማሪዎች ናቸው በሚል በማህበራዊ መገናኛው መረጃውን የሚቀባበሉት ወገኖች፣ በተለይ የሴቶችን ጉዳይ በተመለከተ የሚንቀሳቀሱ አካላት እንዲሁም በካቢኔው ሴቶች የሚበዙበት የሀገር አስተዳዳሪው አካል እንዴት ዝም ይላል በሚል Hii jätä